ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ሐሙስ ነሐሴ 10 ቀን 2010 ዓ ም ፕሮግራማችን ጀመረ። የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉብኝት ስኬት ማስመዝገቡ ተገለጸ። ኢትዮጵያውያንና ትውልደ ኢትዮጵያውያንና ኤምባሲው አንድ ላይ በቅምጅት ዝግጅቱን የመሩበት ሁኔታ ነው የነበረው እና በዚህም ምክንያት ይመስለኛል ከዚህ በፊት አይተናቸው ከምናውቃቸው ስኬቶች በላይ ትልቅ ስኬት የተመዘገበበት በዩናይትድ ስቴትስ የኢትዮጵያ አምባሳደር አቶ ካሳ ተክለ ብርሃን በአብይ ርዕስ ይቀርባል። በሁለተኛው ግማሽ ወቅታዊ ዝግጅቶች ናቸው የሚኖሩን። ለዛሬ ሰላም አድማጮች፣ እንደምናመሻችሁ አስተናጋጆቻችሁን ያዳን ፍስሃዬና ጤና ይስጥልን ም አዲስ አበበረን አሁን ወደ ዓለም ዜናው ነባበ እናልፋለን። የአዲስ አበባ ከተማ አስተዳደር በመሬትና መሬት ነክ በሆኑ አገልግሎቶች እገዳ ማውጣቱን ገለጸ። አስተዳደሩ ይህን መግለጫ ማውጣት ያስፈልገው አዲሱን ሹምሽርና መዋቅር ተከትሎ የከተማዋን መሬት እንዴት ማድረግ ስላስፈለገ መሆኑ ኦዲት ማድረግ ስላስፈለገ መሆኑ ገልጿል። በአስተዳደሩ ኦፊሴላዊ የፌስቡክ ገጽ ላይ የወጡ የድጋፍና የተቃውሞ አስተያየት የሰጡ ሰዎችን ሀሳብ አካቶ ሪፖርተራችን ሙክታር ጀማል ያጠናቀረውን ዘገባ ቀጥለን እናቀርባለን። የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት መሬትና መሬት ነክ በሆኑ የተለያዩ ጉዳዮች ላይ ይሰጥ የነበረውን አገልግሎት ለጊዜው ማቋረጡን ገልጿል። ጽህፈት ቤቱ በጽሁፍ ያወጣው መግለጫ እንደሚያትተው ይህን እገዳ ማውጣት ያስፈለገው በከተማዋ ደረጃ እየተከናወነ ያለው የአመራሮችን አዲስ ሽግሽግና ሪፎርም ስራን አስመልክቶ የከተማዋን መሬት ኦዲት ማድረጉ ወሳኝ መሆኑን ስለታመነበት መሆኑን አስቀምጧል። በመሆኑም የተጀመረውን ሪፎርም አጠናክሮ ማስቀጠል እንዲቻል ለጊዜው አገልግሎት የማይሰጥባቸውን የመሬትና መሬት ነክ ጉዳዮችን መዘርዘር በማስፈለጉ ይህንን መግለጫ ማውጣቱን የአስተዳደሩ ጽህፈት ቤት የጠቆመ ሲሆን የግል ኢንዱስትሪ አልሚዎች መሬት ጥያቄን በተመለከተ እንደማያስተናግድ በመጀመሪያ ደረጃ አስቀምጦታል። በመቀጠል በይዞታ አስተዳደር ሽግግር ጊዜ ፕሮጀክት ጽህፈት ቤት ውስጥ ከሚሰጡ አገልግሎቶች መካከል የሰነድ አልባና አግባብ ባለው አካል ሳይፈቀድ የተያዙ መሬቶችን በተመለከተ የማያስተናግድ መሆኑንም የጽህፈት ቤቱ መግለጫ ጠቅሷል። ሶስተኛው ነጥብ የሚመለከተው የመኖሪያ ቤት መሬትን ለማግኘት ሲደራጁ የነበሩ የመኖሪያ ቤት ማህበራትን ነው። እስካሁን መሬት በእጃቸው ያልደረሰ ማህበራት ከመስተንግዶ የቅድ ማጣራቱ ስራ እስኪጠናቀቅ ድረስ አገልግሎቱን ከተማ አስተዳደሩ የማያስተናግድ መሆኑንም አስቀምጧል። በመጨረሻም ህብረተሰቡ የህዝብና የመንግስት ንብረት የሆነውን መሬት ከብክነትና ከህገወጦች ወጦች እንዲከላከል የከንቲባ ጽህፈት ቤት እገዛውን ጠይቋል። ይህም በጽሁፍ የወጣ መግለጫን በተመለከተ የተለያዩ ሰዎች የበኩላቸውን ሀሳብ የሰጡበት ሲሆን አብዛኞቹ ትክክለኛና ጥሩ ውሳኔ ስለመሆኑ ጠቁመዋል። አብይ ዕውቃው የሚባል በጽሑፍ ሀሳቡን የሰጠ ሰው ይህማ ከሆነ ትክክለኛ ስራ ነው ምክንያቱም መሪውም ሌላ ጠያቂ መሪ ስለሚያስፈልገው ይህ ካልሆነ ግን ህዝብ መጨቆኑ አይቀሬ ነው በማለት የከተማ አስተዳደሩን ውሳኔ አድንቋል። አብዮት ዳይዳ የተባለ ሌላኛው ሀሳብ ሰጪ የተላለፈውን ውሳኔና መግለጫ በመቃወም ማንኛውንም አገልግሎት ለማቆም ምክንያቱ ምንም ይሁን ምን ትክክለኛ መፍትሔ ሊሆን እንደማይችል ጠቁሟል። ጊዜ ቆሞ አይጠብቀንም ያለው አብይ ለደቂቃም ቢሆን ስራዎችን ጎን ለጎን ማስኬት ሲቻል ለምን እንደ ግመል ሽንት ሁሌ ወደ ኋላ ሲል ጥያቄ አስቀምጧል። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ አዳማ። በምርጫ የተወዳደሩት የማሊ ፕሬዚዳንት ቦባካር ከይታ በማጣሪያው ምርጫ በከፍተኛ ድምፅ አሸንፈዋል። በጂሃዳውያን ሚሊሻዎች የግጭት ዛቻ ምክንያት ለማጣሪያው ምርጫ ድምፅ ለመስጠት የወጡት ሰዎች ቁጥር 34 በመቶ ብቻ ነው ዛሬ ይፋ የተደረገው ኦፊሴላዊ ውጤት ባለፈው እሁድ በተካሄደው የማጣሪያ ምርጫ ኬታ የተቃውሞ መሪ ሳውሜይላ ኬስን በከፍተኛ ድምፅ ማሸነፋቸውን ያሳያል። መንግሥት በማጣሪያው ምርጫ ወቅት ተመድበው በነበሩት 30,000 ወታደሮች ላይ 6,000 በመጨመር ከፍተኛ የጸጥታ ጥበቃ ያደረገ ቢሆንም በሰሜን ትንቦቅቱ ክልል አንድ የምርጫ ጣቢያ ፕሬዝዳንት ተገድለዋል። የምርጫ ጣቢያውም በሰዓት ጋይቷል። የመጀመሪያው የምርጫ ሂደትም በግጭት ታምሶ እንደነበርና በመቶዎች የሚቆጠሩ የምርጫ ጣቢያዎች በዘር ግጭት ምክንያት እንደተዘገቡ እንደተዘጉ ይቅርታ ተዘግቧል። የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ስራ አስኪያጅ የነበሩት ጆን ብሬነን ፕሬዚደንት ዶናልድ ትራምፕ የጸጥታ የለፍ ፈቃድን የነጠቁት እሳቸውን ለመገዳደር ሊደፍሩ የሚችሉትን ሰዎች አፍ ለመሸበብ ነው ብለዋል። ዛሬ ኒውዮርክ ታይምስ ጋዜጣ ላይ የወጣው የብሬነን ጽሑፍ ትራምፕ ራሳቸውንና ቅርቦቻቸውን ሰዎች ለማዳን በሚያደርጉት ጥረት ጭንቀት ደረጃ ላይ መድረሳቸውን ያሳያል። የጸጥታ የይለፍ ፈቃዴን በመንጠቅ የፖለቲካ ዓላማ ያለው ውሳኔ የወሰዱትም ለዚህ ነው ሲሉ አስገንዝበዋል። በፕሬዝደንት ኦባማ አስተዳደር መጨረሻዎቹ ዓመታት ወቅት የሲአይኤ ማለት የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ስራ አስኪያጅ የነበሩት ጆን ብሬነን ፕሬዝደንት ትራምፕ አቻምና የምርጫ ዘመቻ ባካሄዱበት ወቅት ከሩሲያ ጋር የተደረገ መመሳጠር አልነበረም ማለታቸው ፌዝ ነው ሲሉ ተችተው ነበር። በተያያዘ ፕሬዚዳንት ዶናልድ ትራምፕ የቀድሞውን የሲአይኤ ሥራ አስኪያጅ ጆን ብሬንን የጸጥታ የይለፍ ፈቃዳቸውን የነጠቁት ትናንት ረቡዕ ሲሆን የጸጥታ የይለፍ ፈቃድ ሲባል ምን ማለት እንደሆነ እናብራራለን። የጸጥታ የይለፍ ፈቃድ የሚያስፈልገው በምስጢር ደረጃ ለሚፈረጅ ብሔራዊ ጸጥታ መረጃ ተደራሽነት ለማግኘት ነው። ይህ ፈቃድ የሚገኘው የሰዎቹ የጀርባ ታሪክ ከተመረመረ በኋላ ነው። ፈቃዱ ከተገኘ በኋላም ቢሆን እንደ ልብ ተደራሽነት ይገኛል ማለት አይደለም። እንደ አስፈላጊነቱ እየታየ ነው ተደራሽነት ሊኖራቸው የሚችለው። የጸጥታ የይለፍ ፈቃድ በሶስት ደረጃ ይከፈላል፤ ህቡ፣ ምስጢርና ከፍተኛ ምስጢር። የጸጥታ የይለፍ ፈቃዱ የጊዜ ገደብ የለውም። ነገር ግን ለከፍተኛ ምስጢር ተደራሽነት ለማግኘት በየአምስት ዓመታቱ፣ ለምስጢራዊ መረጃ በየአስራ አምስት ዓመታት ደግሞ ምርመራ ይካሄድባቸዋል። በጡረታ ላይ የሚገኙ ከፍተኛ የስለላ ባለስልጣናትና ወታደራዊ መኮንኖች የነበሩ ሰዎች ምናልባት በምስጢራዊ ጉዳዮች ላይ ለማማከር ሊፈልጉ ይችላሉ በሚል እሳቤ የጸጥታ የለ ፈቃድ እንዲኖራቸው ያስፈልጋል። የዩናይትድ ስቴትስ የውጭ የዩናይትድ ስቴትስ ውስጥ ሚዲያና ፕሬዝዳንቶች ብዙም ፍቅር ባይንጸባረቅባቸውም ፕሬዚደንት ዶናልድ ትራምፕ ስልጣን ከተረከቡ ወዲህ ሚዲያን እንደ ጠላት የማየቱ ሁኔታ እየተባባሰ ሄዷል። ትራምፕ ሚዲያን የህዝብ ጠላት የሚል ስም ለጥፎበት በተደጋጋሚ ይጠቀሙበታል። መገናኛ ብዙሃንን አደገኛና በሽተኛ ከማለት አልፈው ጦርነት ሊያስከትል ይችላል በሚል ተንብየዋል። አንዳንድ የአሜሪካ ሚዲያ አካላት ታዲያ ፕሬዚደንት ትራምፕ በሚዲያ ላይ የሚሰነዝሩት ልፈፋ ከልኩ አልፏል፣ አደገኛ ነው እያሉ ናቸው። በሀገሪቱ ዙሪያ ያሉት ጋዜጦች በቦስተን ግሎብ አስተባባሪነት ዛሬ ባልተጠበቀ ሁኔታ የተቀናጀ የተቀናጀ የርዕሰ አንቀጽ ዘመቻ ጀምረዋል። ዘመቻው የተከፈተው በነፃ ፕሬስ ላይ ያነጣጠረ ቆሻሻ ጦርነት ማቆም አለበት በሚል ርዕስ ነው። ከሁለት መቶ ዓመታት በላይ ለሆነ ጊዜ የአሜሪካ መሰረት የሆነው መርህ የሀገሪቱን ጋዜጠኞች መብት ሲያስከብር ኖሯል፣ ለውጭ ሀገራትም ተምሳሌት ሆኖ ቆይቷል። አሁን ግን ከባድ አደጋ ላይ ወድቋል። ከአንካራ እስከ ሞስኮ ቤጂንግና ባግዳድ ድረስ ላሉት አምባገነን መንግስታት ጋዜጠኞች እንደ ሀገር ጠላት ሊታዩ እንደሚችሉ የሚያሳይ መጥፎ አርአያ ነው ይላል ዘ ግሎብ ያወጣው ርዕሰ አንቀጽ። ታጣቂዎች በካቡል የአፍጋኒስታን የስለላ አገልግሎት ውስጥ በሚገኝ ማሰልጠኛ ማዕከል ላይ ጥቃት ከፍተዋል። ትናንት ደግሞ በመዲናይቱ በሚገኝ የትምህርት ተቋም ላይ በተከፈተ ጥቃት ቢያንስ 34 ሰዎች ተገድለዋል። በዛሬ ዕለት አራት አጥፍቶ ጠፊዎች ተሳትፈው አንደኛው ራሱን እንዳፈነዳ ሶስቱ ደግሞ ከጸጥታ ኃይሎች ጋር በተካሄደ ውጊያ እንደተገደሉ የአገር አስተዳደር ሚኒስትር አማካሪ ባህር ምሕር ገልጠዋል። ታሊባን ትናንት በሰሜን አፍጋኒስታን ባግሃላም በተባለ ወታደራዊ ስፍራ በከፈተው ጥቃት አርባ የጸጥታ ኃይል አባላት እንደተገደሉ ተዘግቧል። ኢጣሊያ ውስጥ በተደረመሰው ድልድይ ምክንያት ከአደጋው በህይወት የተረፉትን ለማግኘት የአስቸኳይ ጊዜ ሰራተኞች ፍለጋቸውን መቀጠላቸው ተገልጿል። በአደጋው ህይወታቸውን ያጡ ሰዎች ቁጥር እስካሁን 38 መሆኑ ቢገለጽም ባለሥልጣናት ግን አስከሬናቸው ያልተገኘና ደብዛቸው የጠፋ ብዙ ሰዎች ስላሉ ፍለጋው መቋረጥ እንደሌለበት ነው የሚናገሩት። በተደረመሰው ድልድይ አካባቢ የሚገኙ በብዙ መቶዎች የሚቆጠሩ ሰዎች ከመኖሪያቸው መፈናቀላቸውም ታውቋል። ዘጋቢያችን ሳሪና ካስቴል ፍራንኮ ከሮም የላከችው ዘገባ ዝርዝሩን ይዟል። ሰለሞን አባተ ያቀርበዋል። ይህኛው ዘገባ እየተዘጋጀ ነው፣ አልደረሰም። ወደሚቀጥለው እናልፋለን። በዓለም ደረጃ የመጨረሻው ዜናችን ነው። በዓለም ደረጃ የሶል ንግስት በሚል ስያሜ የምትታወቀው አሜሪካዊቷ ዘፋኝ ሪታ ፍራንክሊን በ76 ዓመቷ አረፈች ዛሬ። ፍራንክሊን ለረጅም ጊዜ በካንሰር በሽታ ተይዛ ስትሰቃይ እንደነበረ ይታወቃል። በሙዚቃው ቦታ ላይ ሪታ ፍራንክሊን አጠር ባለ ሁኔታ ከሙዚቃዎቿ ጋር እናስታውሳቸዋለን። ለሰባተ ያለንን ዜናም በዚሁ አበቃ። በዜና የመጀመሪያ ፕሮግራማችን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት እንመኛለን። የምናስተናግዳችሁ አዲሱ አበበ ና አዳኝ ፍሳዬ ነን። ትክክል ነው። አንተ በምታየው መነጽር ብቻ አይደለም ዓለም የምትሄደው። ያለማሰለስ ያለማቋረጥ እየተቻለህን ታደርጋለህ። እነዚህን ሰዎች በተለየ አቋም ላይ አጽንቶ የሚያቆያቸው ምንድን ነው? ስጋታቸው ምንድን ነው? እነዚህን ስጋቶች በግልጽ መቅረጽ እና ማወቅ ከቻለ ደግሞ መፍትሄው ምን መሆን አለበት? ይህን ስጋታቸውን እንዴት ነው የምናጠፋው? የሚለውን መውሰድና በዛ ላይ ቁርጠኛ እርምጃ መውሰድ የሰው ልማት አስተዳደር ባለሙያው አቶ ይልማ አዳሙ ናቸው። የባላንጣዎች ቡድን የተሰኘ መጽሐፍ መሰረት ባደረገ ውይይት ከዛ የተወሰደ ነው። በሁለተኛው አጋማሽ ጠብቋቸው። አሁን የዕለቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድና የልኡካኑ ቡድናቸው ከሶስት ሳምንታት በፊት በዩናይትድ ስቴትስ ያደረጉት ጉብኝትና ከዲያስፖራ ማህበረሰብ አባላት ጋር የተፈጠረው ግንኙነት ትልቅ ስኬት ማስገንዘቡን በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን አስታወቁ። አምባሳደር ካሳ ተክለ ብርሃን በተለይ ለአሜሪካ ድምፅ በሰጡት ቃለ ምልልስ ከዚህ ዝግጅት በኋላ ቁጥራቸው የበዛ ኢትዮጵያውያንና ትውልድ ኢትዮጵያ ባላቸው አቅም ሁሉ ሀገራቸውን ለማገዝ ከፍተኛ ተነሳሽነት እያሳዩ ናቸው ብለዋል። ጽዮን ግርማ ነች ያነጋገረቻቸው። በዩናይትድ ስቴትስ የኢትዮጵያ ኤምባሲ አምባሳደር ካሳ ተክለ ብርሃን የጠቅላይ ሚኒስትር አብይ አህመድን የዩናይትድ ስቴትስ ጉብኝት ስኬታማነት ሲናገሩ ለስኬቱ ትልቁ ሚና የተጫወቱት የዲያስፖራ ማህበረሰብ አባላት ናቸው ብለዋል። ለየት የሚያደርገው ነገር ኢትዮጵያውያንና ሁለት ኢትዮጵያውያንና ኤምባሲው አንድ ላይ በቅንጅት ዝግጅቱን የመሩበት ሁኔታ ነው የነበረውና በዚህም ምክንያት ይመስለኛል ከዚህ በፊት አይተናቸው ከምናውቃቸው ስኬቶች በላይ ትልቅ ስኬት የተመዘገበበት ጊዜ ነበር። ስለዚህ አንዱ የገመገም ነው ስኬታማ ነበር ነው ያሉ ነው። ስኬታማ ነበር ለማለት ያስቻላቸውን መለኪያም ሲዘረዝሩ በቁጥር ደረጃ ይህን ያክል ሰው ወጥቶ አያውቅም። አንዱ ስኬት ይህን ነው። በኮንቬንሽን ሴንተር፣ በሎስ አንጀለስ፣ በሚኔሶታ ወደ መቶ ሺህ የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ተገኝተዋል። በትንንሾቹ መድረኮች 1500 በጠራንበት እስከ 7000 ሰው ተሰልፎ ነበር። 200፣ 300 በጠራንበት ብዙ ሰው ተመልሶ ነበር መጥቷል ማለት ይቻላል። በየቦታው ሰው ሞልቶ ተርፎ እስኪመለስ ድረስ የታየበት ነው። በሌላ በኩል ስኬታማ ነው የምንለው ሁሉም አይነት የህብረተሰብ ክፍል የተገኘበት መሆኑ ነው። የተቃውሞም ሊሆን ይችላል፣ ደጋፊ ሊባል ይችላል፣ ኒውትራል ሊባል ይችላል፣ ኢትዮጵያዊ የሆነ ሁሉ እና ትውልደ ኢትዮጵያ የሆነ ሁሉ ምንም አይነት ዘር፣ ቀለም፣ ወይም ሃይማኖትና ፖለቲካ ሰልፍ ሳይለየው የተገኘበት መሆኑ ነው። ይሄ ሌላው ስኬቱ የሚገለጽበት ነው። ሌላው ትልቁ ስኬቱ መለኪያ በሃይማኖቶች መካከል ተፈጥሮ የቆየው ልዩነት ሁለት ሲኖዶስ እንደነበር ይታወቃል። ይሄ እርቅ ተፈጽሞ ጠቅላይ ሚኒስትሩ ባሉበት እርቁ ታውጀው መጨረሻም ከአርባ ሶስት የማያንሱ ትልልቅ የሃይማኖት አባቶች ከጠቅላይ ሚኒስትሩ ጋር በራሳቸው አውሮፕላን አብረው ወደ አገር ቤት የሄዱበት ስኬቱ ታሪካዊ ነበር ከምንለው አንዱ ይሄ ነው። ኢቭን በእስልምና እምነት ሃይማኖት የበድር ኢትዮጵያ ዝግጅት ነበር። ለሀያ ሰባተኛ ጊዜ የሚካሄድ ማለት ጁላይ ሀያ ሰባት የሚካሄድ እዛም ላይ ከፍተኛ የሆነ ህዝብ በተገኘበት ጠቅላይ ሚኒስትሩ ተገኝተው ስለ እርቅ፣ ስለ ሰላም፣ ስለ አንድነትና ኢትዮጵያውያን ሙስሊሞች በኢትዮጵያ ውስጥ ባላቸው ሚናና ሀገር በመገንባት ሆነ ሀገር በማስቀጠል ላይ ያላቸውን ኃላፊነት አጉልተው ያነሱበት ነው። ጠቅላይ ሚኒስትር አብይ አህመድ ላቀረቡት ከአንድ ማኪያቶ ላይ አንድ ዶላር ጥያቄም ከተሰጠው አፋጣኝ የባለሙያዎች ትብብር ጀምሮ ብዙ ኢትዮጵያውያን ሀገራቸውን ለመርዳት ተነሳሽነት እያሳዩ ነው ብለዋል። በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀረቡ አሉ። በኢኮኖሚው፣ በቴክኖሎጂው፣ በአገልግሎት አሰጣጥ በመሳሰሉት ጉዳዮች ላይ ሰርቪስ ለመስጠት የሚፈልጉ አሉ። በሌላ በኩል ይሄ የእርቅና የሰላም ፕሮግራም አንድ ጊዜ ተነጋግሮ የሚያልቅ ሳይሆን ረጅም ጊዜ የሚጠይቅ ነው። ብዙ ብዙ ሰው ውስጥ ያለውን አእምሮ ማስተካከል ያስፈልጋል ብለው የሚያምኑ ሰዎችም ይሄ የተሳካ እንዲሆን በቀጣይነት መስራት የሚያስችላቸውን ፕሮግራም ሀሳብ ይዘው የቀረቡም አሉ። እነዚህ ሁሉ ከዛ ውይይት በኋላ የመጡ ውጤቶች ናቸው። ከዚህ አልፎ አገሪቷም ቴክኖሎጂ ያስፈልጋታል። አሜሪካን ሀገር ለምሳሌ እና ውጭም ያሉ ሌሎች ቦታ ማገር ያሉ የሚኖሩባቸው ሀገሮች የደረሱባቸውን ቴክኖሎጂዎች ለሀገራችን ማሸጋገር ያስፈልጋል እና አሁን በየሴንተሩ ሴንተሩ እንደ ሲሊካን ቫሊ አይነት ሌላ ቦታ ላይ ያሉ ወጣቶች እዚህ ዋሽንግተን የሚኖሩ ፕሮፌሽናል አሶሲሽንስ ሳይቀር ምንድን ነው ማድረግ ያለብን የሚል የጀመሯቸው ነገሮች አሉ። ስለዚህ ይሄ የዛ ውጤት አካል አድርገን ልናየው እንችላለን። ከዛ በአጭር ጊዜ ውስጥ ደግሞ አሁን በሚኒሶታ በሌሎችም ከተሞች የተጀመሩ በግሩፕ ወደ ኢንቨስትመንት ለመግባት ራሳቸውን እያዘጋጁ ያሉ አሉ። ገንዘባቸውን አቅማቸውን አሰባስበው አገር ቤት ሄደው ኢንቨስት ማድረግ የሚፈልጉ አሉ። ቮለንተሪዝም በጣም እየጨመረ ነው ያለ። በፈቃደኝነት ትምህርት ቤቶች ላይ ኦር ሌላ ቦታ ላይ ሄደው ሰርብ ማድረግ የሚፈልጉ ኢትዮጵያውያን ራሳቸው ጥያቄ መጠየቅ የጀመሩበት ሁኔታ አለ። ኢምባሲያችንን መተው በበጎ ፈቃደኝነት ለማገዝና ለመርዳት የሚፈልጉ ኢትዮጵያውያን ቁጥራቸው እየጨመረ መጥቷል። አምባሳደር ካሳ ኤምባሲው እንዲህ ያለ እጅግ ቁጥሩ የበዛ ሰው የተሳተፈበት ዝግጅት አሰናድቶ ስለማያውቅ እንደ ጠንካራ ጎኖች ስኬቶቹ ሁሉ ቅሬታዎች የተስተናገዱበት እንደሆነም ተናግረዋል። ሁሉንም በሙሉ ቃለምልልሱ እናቀርባለን። ለአሜሪካ ድምጽ ዮን ግርማ ዋሽንግተን ዲሲ። አሁን ደግሞ ወደ አዲስ አበባ እንሄዳለን በዶክተር በየነ ጴጥሮስ የሚመራው ሶሻል ዲሞክራቲክ ፓርቲ ዛሬ አዲስ አበባ ውስጥ መግለጫ መስጠቱን መለስካቸው አመሃ ዘግቦልናል የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ትናንት ከቀትር በኋላ በሰጠው ጋዜጣዊ መግለጫ መንግሥት ለዘመናት ታፍነው ለኖሩ የህዝብ ጥያቄዎች ተገቢ ምላሽ በመፍጠት በየአካባቢ የሚታዩትን ህዝባዊ ተቃውሞዎች ማስቆም እንደሚኖርበት አበክሮ ያስጠነቅቃል። አሁን የሚታዩ ግጭቶችን በተመለከተም መግለጫው መንስኤዎች ናቸው ያላቸውን ብዙ ክንውኖችን ይዘረዝራል። ለምሳሌም የክልል አስተዳደሮች አመሥራረትን የነዋሪውን ሕዝብ ይሁንታ ያላገኙ አከላለሎችን፣ የማንነት ጥያቄዎችና የዜግነት መብት በካድሬዎች ተጥሰዋል የሚሉ ይገኙባቸዋል። መግለጫው አክሎ ከክልላችን ውጡ በሚል የኢህአዴግ ካድሬዎች ስውርና ግልጽ ቅስቀሳ በንጹሐን ዜጎች ሕይወት አካልና ንብረት ላይ የሚደርሰው ከፍ ያለ ጉዳት በእጅጉ አሳፋሪ ክስተት ነው ብሎታል። ከሁሉ አስቀድሞም ይህንን አስከፊ ግጭት መንግሥት በአስቸኳይ እንዲያስቆም ጠይቋል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ የችግር በሀገሪቱ ካሉት ችግሮች ሁሉ ቅድሚያ ሊሰጠውና መፍትሔም ሊፈለግለት እንደሚገባ ተናግረዋል። የግጭቶች ሁሉ ምንጭ ኢህአዴግ ያሰማራቸው ታች ከቀበሌ ድረስ ጀምሮ ያሉት የካድሬ አስተዳደር ነው። ያ አስተዳደር መቀየር አለበት። ጊዜያዊ መፍትሄ በአስቸኳይ መፈለግ አለበት። ያ እኮ የዚህ የካድሬዋዊ አስተዳደር አሁን ጠቅላይ ሚኒስትር ዶክተር አቢይ የሚጠቁሟቸው ያካሄድና መፍትሄ የሚያሉ የነሷቸው ጉዳዮች ስጋት ውስጥ የጣለው ነው። እሳቸውም ያነሱ ተካሄድ አቅጣጫ ቢወድቅላቸውም ደስታቸው አሁን ስልጣን ላይ ያለው አሁን ቀበሌ አስተዳደር በል ወረዳ አስተዳደር በል ዞን ክልል ብትል ሁሉም እየታገለ ነው፣ እየታገላቸው ነው። ማለት ከምናየው እና የምጠቁበት መንገድ መፈለግ አለበት። የፓርቲው ምክትል ፀሐፊ ወይዘሮ ራሄል ባፌ የአስተዳደሩን የሰው ኃይል ሊለውጥ ይችላል ያሉትን ዘዴ ጠቁመዋል። ህዝብ የመረጠው አስተዳደር አይደለም፣ ያለ መንግስት መርጦ የመደበው ነው። ስለዚህ አሁን እዚህ ላይ ዛሬ ላይ ቆመን ስናይ መንግስት አለ፣ ግን የህዝብ ስልጣን አይደለም ያለው። ስለዚህ የመንግስት ስልጣን አለ። መንግስት ዛሬም ላይ ወርዶ ትላንት መርጦ እንዳስቀመጠው ትላንት በፖለቲካ ወገንተኝነት ሰርቶ ከሆነ ዛሬ የመምረጥና የማስቀመጥ የመመደብ መብት የመንግስት ነው። ወርዶ የተማረ የሰው ኃይል ቢያንስ ሰብአዊ መብቶችን የሚያስከብር የህዝብ አመኔታ ያለው የህዝብን ክብር የሚያስጠብቅ የሀገር ፍቅር ያለው መመደብ አለበት። አስተዳደሩ ፕሮፌሰር በየነ ጴጥሮስ በበኩላቸውም መንግሥት በሀገሪቱ መረጋጋትን ለማምጣትና ግጭቶች እንዳይከሰቱ ለማድረግ ይረዳል ያሉትን ተመክሯቸውንም አካፍለዋል። ባለፈው ሰሞን ሆሳና ላይ ወይም ባዲያ ስሆን ያንን ሌላ አካባቢዎች የሆነውን ነገር ለማከናወን እንቅስቃሴ ነበረ። አስቁም ሆነዋል አይሆንም ብለን አስቆማናል። ይሰማናል እዚያ ቦታ እንዲህ ሲፈነዳ እዚህ ቦታ እንዲሆነ እኛ ብቻችን እንዴት አድርገን እኛ ብሶትልንም ወይ ያንን ማሳየት አለብን ተብሎ ባነር እንትን ተብሎ ፎቶግራፎች ተለጥፎ ምን ተብሎ ዝግጅቱ ተጠናቋል። አቆሙ የለም እና ያንን ይዞ መሰራት አለበት ነው ብለው ኢህአዴግ የዚህን አይነት ድጋፍ ይዞ ቢሰራ ለማረጋጋቱም ለምኑም ይህ ፖለቲከኛ ነው ተቃዋሚ ነው የተባለ አካባቢ ኢንዳይሬክት የተደረገ ሰው ሁሉ እየሄደ በየአካባቢው መንቀሳቀስ ሲጀምር ሀገሪቷ ትረጋጋለች እና እነዚህን ሁሉ ስልቶች መጠቀም ያስፈልጋል ነው የምንለው። ኢሶዴፓ በመግለጫው ላይ እንዳብራራው አሁን ግጭቶችን ለማስቆም መደረግ አለበት ከሚለው ጋር አያይዞም ዘላቂ ዴሞክራሲያዊ ስርዓትን ለመመስረት መደረግ ይገባዋል ያለውን ክንውንም አንስተዋል። የኢህአዴግ ብቻውን ወደዚህ ስርዓት ሊወስድን አይችልም ሲሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ አስረድተዋል። በዚህ ረገድ በእሳቸው አባባል የኢህአዴግ ብዙ ጊዜ ወድቋል። ስለሆነም የግድ አንድ አይነት የሽግግር ጊዜና አሰራር ያስፈልጋል ይላሉ። አንድ አይነት የመሸጋገሪያ ስርዓት ያስፈልገዋል። በመድረክም በኢሶደፓም እምነት ያ መሸጋገሪያ ሁኔታ ብሔራዊ አንድነት መንግሥት ነው መሆን ያለበት እኛ ግን ብሔራዊ አንድነት መንግስት በምንልበት ጊዜ ኢህአዴግን ከአስወጣው ኢህአዴግም ያለበት ሌሎችም ፓርቲዎች ያሉበት የመንግስት መዋቅር ያለው በሙሉ ማይፈርስበት ግን መሻሻል የምደረግበት ህገ መንግስቱንም ጨርሶ አፍርሰን ከአሁኑ የማይል ህገ መንግስትን በማሻሻል የሚያምን ብሔራዊ አንድነት መንግስት ስንል በእኛ እምነት ፓርላማው መበተን አለበት። ባለመዋል ማለት ያደግ የገዛለ ማለት ነው። ስለዚህ ለሱ ባይሆን አንድ አይነት በጋራ የተቋቋመ አማካሪ ሾንጎ ወይም ሊቋቋም ይችላል። እቺ አይነቷ አካሄድ አሁን የፊታችን ያለችዋን ሁለት ዓመት ብንቆይበትና ወደ ምርጫ ብንሸጋግር፣ ዋናው አላማ ወደ ምርጫ ነው። ይህ ጊዜ ጊዜያዊ ከርቴከር እንደምለው አይነት ሁኔታ ላይ እንስማማ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባል ድርጅቶች አንዱ ነው። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አሁንም ኢትዮጵያ ውስጥ ያቆየናል። ከአዲስ አበባ ወደ ሴቲት ሁመራ ከተማ የስልሳ ስምንት ነጋዴዎች ንብረት ጭነው ይጓዙ የነበሩ ሁለት መኪኖች ደባርቅ ከተማ ሲደርሱ ፖሊስ በቁጥጥር ስር አውሎ ንብረቶቹን እንዲራገፉ አድርጓል ሲሉ ንብረት የተያዘባቸው ነጋዴዎች ቅሬታ አቀረቡ። የደባር ከተማ ፖሊስ አዛዥ ዋና ኢንስፔክተር ውቤ ተዘራ ንብረቶቹን በቁጥጥር ስር ያዋሉት በቡድን ሆነው ንብረቱን ለማቃጠልና ለመዝረፍ ከሞከሩት ሰዎች ለማዳን ነው ብለዋል። ንብረት ለማቃጠልና ለመዝረፍ የሞከሩት አካላት በቁጥጥር ስር ውለዋልን ተብለው ሲጠየቁ ብዙ ወጣትና ህዝብ እንዴት በቁጥጥር ስር ማዋል ትችላለህ? የሚል መልስ ሰጥተዋል። ሙልጌታ አጽበሃ ከመቀለ የሚከተለውን ዘገባ ልኮልናል። ከአዲስ አበባ የ68 ነጋዴዎች ሸቀጦች፣ ልብሶች፣ እህልና ሌሎች ንብረቶች ይዘው ሁለት የኤፌሳር መኪና አይነት ወደ ሕሞራ ከተማ መንገድ የጀመሩት ከአንድ ሳምንት በፊት ነበር። ጎንደር ከተማ ሲደርሱ የጸጥታ ስጋት ስለነበረ በጋራጅ ተደብቀው ለቀናት እንደቆዩ በስልክ መረጃ አገኘን ብለው የተናገሩት ከባለ ንብረቶች አንዱ አቶ ገብረ ህይወት ፍስሐ ናቸው። በሳንጃ በኩል ወደ ሕሞራ መስመር ስጋት ስለነበረ ደግሞ በልማልሞ ወደ ሽረ፣ ከዛም ደግሞ ወደ ሕሞራ ለመግባት ደባር ከተማ ሲደርሱ ግን ንብረቶቹን በነዋሪዎችና ፖሊስ እንደተያዘ ሰማን ብለዋል። ሰላም ይኖራል በዛ ብሎ በዚህ በደባር በላያኛው የለማልሞ መንገድ ይዞ ወደ ሽረ ሊገቡ ሞት ደግሞ ሁለት ኤፍ ኤስ አር ተይዘዋል። ሁለት ኤፍ ኤስ አር ደግሞ እንደራገፉት ነው ነው። አቶ ገብረ ህይወት የእሳቸው አምሳ ሺህ ብር የሚገመት ለአሸንዳ በዓልና ለአዲስ ዓመት መገልገያ ቁሳቁሶች ናቸው የተያዙብኝ ብለዋል። ሌላዋ የሰቲት ሁማራ ከተማ ነጋዴ አቶ አወጣሂኝ ተወልዱ በክረምት ጊዜ በምዕራባዊ ትግራይ አካባቢ ለምግብ ማብሰያ ሰራተኞች የሚጠቀሙበት ሀያ ሺህ ብር የሚገመት ንብረት እንደተያያዘባቸው ደግሞ ተናግሯል። ይህንን እንዲመለስ በስልክና በደብዳቤ ቢያሳውቁም እስካሁን አ አልተመለሰም ብለዋል። ብሔር እየተለየ ዝም ብሎ ምክንያታዊ ያልሆነ ፈጸም ያለ ይሄ ግን በጣም መንግስት የትግራይ ይሁን የሌላ ክልል አስቸኳይ መፍትሄ እንዲደረግ ነው የምንወሰሱ ንብረቶቹ በደባርቅ ከተማ ፖሊስ ከተያዙ ሶስት ቀናት ሆኗቸዋል። የስልሳ ስምንት ነጋዴዎች ጠቅላላ ንብረት ደግሞ አስር ሚሊዮን ብር ይገመታል ብለዋል። እንደዚህ አይነት መንገላታት ባለፉት ሶስት አመታት በተደጋጋሚ የሚፈጸምም ነው ብለዋል። በዚህ ጉዳይ አስመልክቶ የደባርቅ ከተማ ፖሊስ አዛዥ ዋና ኢንስፔክተር ውቤ ተዘራም ፖሊስ ንብረቶቹን በቁጥጥር ስር ያዋለው የተደራጁ ሰዎች ለመዝረፍና ለማቃጠል በሚንቀሳቀሱበት ሰዓት ደህንነት ሂደቱን ለመጠበቅ መሆኑን ተናግሯል። ደህንነቱ እንዲጠበቅላቸው ተብሎ ነው እንጂ መኪናቸው ሀብታቸው የተቀመጠ ለመውረስ አይደለም። ምን ነው ሽወርሳል? ፖሊስ ምን ስልጣን አለሁ? ይህንን ተግባር ለመፈጸም ያቀዱ የተደራጁ አካላት በቁጥጥር ስር ውለዋል ወይ ብለን ጠይቀናቸዋል። ለዋና ኢንስፔክተሩ ቤም ስንቱን ወጣትና ህዝብ ነው በቁጥጥር ስር የምታውለው? አሁንም ሌላ መኪና አለ የሚመጣ። ያው መፍትሄ ለመስጠት ነው የሞከር ነው ያለ እኛ እንዳመራል። አሁንም አጣርተን ደህንነቱ ጠብቀን ለባለ ንብረቶች እንዲደርስ እናደርጋለን ብለዋል። ለአሜሪካ ድምፅ ራዲዮ ሙልጌታ ጽብሃ መቐለም። ሙልጌታን ለዘገባው እናመሰግናለን። ወደ መጨረሻው የትንታኔ ርዕስ እናልፋለን። አጭር ዘገባ የእስራኤል መንግሥትና ሐማስ የእስረኛ ልውውጥ እንዲያደርጉ ግብፅ እያሸማገለች መሆኗ ተገለጠ። በሌላ በኩል ደግሞ በእስራኤል በፍልስጤማውያኑና በአረቡ ዓለም መካከል ያለውን ችግር ለመፍታት የሚያስችል ዓለም አቀፍ መፍትሄ ለማፈላለግ የትራምፕ አስተዳደር እየጣረ መሆኑም ታውቋል። ይሁን እንጂ እንዲህ አይነቱን ሰላም የማፈላለግ አካሄድ እንደማይቀበሉ የፍልስጤም አስተዳደር ፕሬዚዳንት ማህሙድ አባስ በሚመሩት ፋታህ ቡድናቸው ስብሰባ ላይ ተናግረዋል። ኤድዋርድ ዩሬኒያን ከካይሮ ያጠናቀረው ዘገባ አለ፣ ሰለሞን አባት ያቀርበዋል የግብፅ የደህንነት ተቋም ኃላፊ አባስ ካመል ትናንት ካደረጉት ጉብኝት በኋላ የእስራኤል ባለሥልጣናት የተለያዩ አቅርቦቶችን የጫኑ ከባድ ተሽከርካሪዎችን በካሪም አቡ ሳሌም መተላለፊያ በኩል ወደ ጋዛ እንዲገቡ መፍቀዳቸውን የአረብ መገናኛ ብዙሃን እየዘገቡ ነው። ካመል ቴልአቪቭ የተገኙት በእስረኛ ልውውጥ ጉዳይ ላይ ለማደራደር መሆኑም ተገልጿል። በዚሁ ግብፅ ባቀረበችው የመደራደሪያ አጀንዳ ላይ ለመነጋገር የፍልስጤሙ ሐማስ ቡድን መሪዎች ካይሮ ይገባሉ ተብሎ እየተጠበቀ ነው። ይህ በእንዲህ እንዳለ ግን በፍልስጤም አስተዳደርና በሐማስ መካከል ሊደረግ የታቀደን ማንኛውንም አዲስ የዕርቅ ድርድር ሐሳብ እንደማይቀበሉ የአስተዳደሩ ፕሬዚደንት መሐሙድ አባስ አስታውቀዋል። የግብፅን የማደራደር ጥረቶች እንደሚያደንቁ የተናገሩት ፕሬዚደንት አባስ ባለፈው ዓመት ከተደረሰበት አጠቃላይ ስምምነት ውጪ ማንኛውም በፍልስጤማውያን ኃይሎች መካከል የሚደረግ ድርድር ተቀባይነት እንደሌለው አስታውቀዋል። ስምምነቱ የሚያዘው ሁሉም ፍልስጤማውያን አንጃዎች በአንድ ፍልስጤማዊ መንግሥት ሥር እንዲካተቱ፣ የተዋሃዱ የጸጥታ ኃይሎች እንዲኖሯቸውና የጋራ በሆኑ ሕግጋት እንዲተዳደሩ ሲሆን ከመንግሥቱ ውጭ የሚንቀሳቀሱ ታጣቂ ቡድኖች ሁሉ እንዲበተኑም ይደነግጋል። ይህ የአሜሪካ ድምፅ ሬዲዮ ነው። አሁን ሰዓቱ በኢትዮጵያና አካባቢዋ ከምሽ ሶስት ሰዓት ከ28 ደቂቃ ሆኗል። የሙዚቃ ማሰሚያ ጊዜያችን ደርሷል። አዳነች ምን ነው ቢባል ዛሬ የሙዚቃ ሰዓቱን የምናከብረው አንዲት የሙዚቃ ንግሥት አልፋለችና ልናስባት ልናስታውሳት ስለሚገባ ነው። መልካም። ሴ ልትል ፕሬየር የሚለው የአሪታ ፍራንክሊን ተወዳጅ ዜማ ነበር። አሁን የተደመጠው በ76 ዓመቷን ያረፈችው አሪታ። እነዚህ የህዝብ የሚባሉ ሙያተኞች ምን ቢያረጁ ምን ቢሸመግሉ አንተ ወይም አንቺን የሚባሉትና እና የ76 ዓመቷን ሰው አንቺ ማለታችን ለዚያ ነው። አሪታ ሉዊስ ፍራንክሊን እንደ አውሮፓ አቆጣጠር በ1942 ዓ ም ነው መንፊስ ቴነሲ ውስጥ የተወለደችው። እንደ ብዙዎቹ አፍሪካ አሜሪካውያን አርቲስቶች አሪታም በቤተ ክርስቲያን ዘማሪነት ነው ወደ ሙዚቃው ሙያ የገባችው። እናም ዛሬ ሐሙስ ባደገችበት ሕይወቷ ባለፈበትና በመኖሪያ አገሯ ዲትሮይት ውስጥ ለሚገኘው ኒው ቤቴል ባፕቲስት ቤተ ክርስቲያን ትዘምር እንደነበር ታሪኳ ተመዝግቧል። ራብል ሪቨር የሶል ንጉሥቷ አሪታ ፍራንክሊን ፊልምም ተጫውታለች። እንደ አውሮፓ አቆጣጠር ለብሉስ ብራደርስ በተሰኘው ፊልም በተጫወተችበት ወቅት ነበር ተወዳጁን ፍሪዌይ ኦፍ ላቭ የተሰኘውን ዜማ ያወጣችው። ወደ ኋላ ላይ የመጣባት የክብደት መጨመር ለአንዳንድ የጤና መታወክ ሕይወቷን ያሳለፈው እስከ ካንሰር ምክንያት ቢሆንባትም ድምጿ ኮለል ብሎ ባይወጣም ኃይልና ብርታት እንደነበረው ብዙዎች ይመሰክሩላታል። የአሪታዝና እየጎላ የመጣው እንደ አውሮፓ ቆጣጠር በ1967 ዓ.ም እንደ ቼን ኦፍ ፉልስ፣ ናችራል ወመን የመሳሰሉትን ነጠላ ዜማዎች ባወጣችበት ወቅት እንደሆነ ታሪኳ ይጠቁማል። ከዚያ ወዲያው ሪስፔክት የተሰኘው ዜማዋ በቢልቦርዱ ሰንጠረዥ አንደኛ ሆኖ አድናቆትንና ተወዳጅነትን ፈጥሮላታል። አሪታ እንደ አውሮፓ አቆጣጠር በ2009 ዓ ም የመጀመሪያው ጥቁር የዩናይትድ ስቴትስ ፕሬዚዳንት ሆነው በተመረጡት በባራክ ኦባማ የመጀመሪያው ስርዓተ ንግሥ ወይም የሥልጣን ርክክብ ላይ ተደናቂ የሆነውን ማይ ካንትሪ ቲስ ኦፍ ዚ ዜማዋን መጫወቷ ይታወሳል። ቀደም ሲል እንዳልኩት በካንሰር መም ተይዛ የነበረችው አሪታ ሉዊስ ፍራንክሊን የአራት ልጆች እናት ነበረች። በእኛው የተለመደ ባህል ነፍሲ ማር እንላለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ወደ ሁለተኛው አጋማሽ እየሄድን ነው። ወቅታዊ ፕሮግራም አለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከአገር ውጭ ሆኖ የሚንቀሳቀሱ የፖለቲካ ድርጅቶች በለውጡ ሂደት እንዲሳተፉ ያደረጉትን ጥሪ ተከትሎ የተለያዩ ቡድኖች ድጋፋቸውንና በሂደቱ ለመሳተፍ ያላቸውን ፍላጎት እየገለጹ ነው። ሞአንበሳና የሲዳማ ብሔራዊ ዲሞክራሲያዊ ንቅናቄ በየበኩላቸው ያወጧቸውን መግለጫዎች ተንተርሳ ቆንጅታዬ ፕሮግራም አሰናድታለች። ቀጥሎ ይቀርባል። በኢትዮጵያ ሕገ መንግስታዊ ዘውዳዊ አስተዳደር እንዲመሰረት ሊሟገት የተቋቋመው ሞአንበሳ ሀገሪቱ በተጧጧፈው የፖለቲካ ውዝግብ ሳቢያ ሰፍኖ የቆየውን የእርስ በርስ ጥላቻና አለመተማመን መሰረት የሆነው የዘርና የጎሳ ወይም የጎጥ መተያየት የፈጠረውን የመለያየትና የክልል ግድብ አፍርሰን ባለፈው ይቅር መባባል ይኖርብናል። ህዝባችንን አስተባብረን ኋላ ቀርነትንና ድህነትን አስወግደን እኩልነታችንንና አንድነታችንን አስከብረን ታሪካችንን እንደገና ማደስ የእኛ ኢትዮጵያውያን ሁሉ ግዴታ ነው ሲል አትቷል። ጠቅላይ ሚኒስትር አብይ አህመድ የያዙትን እንቅስቃሴና ጥሪያቸውን ተቀብለን ልንረዳ ዝግጁ ነን ብሏል። የሞአንበሳን ሊቀመንበር ዶክተር ጌታቸው መካሻን ከሎስ አንጀለስ አግኝቻቸው ነበር። ይሄ አሁን የመጣው አዲስ ነፋስ ተስማሚ ነው ብለን እናምናለን። ይህም በእውነቱ በጠቅላይ ሚኒስትር አብይ አህመድ የመጣ በጣም ደስ የሚያሰኝ እርምጃ ነው። ይህንን ለመርዳት ዝግጁ ነን። በጣም የምንጠብቀው ሁናቴ ነው የተፈጠረው። በምን መልክ ለመሳተፍ ነው? ምንሳተፈው የምንሳተፈው ያው እሳቸው ጠቅላይ ሚኒስትሩ በጠሩት መሰረት ከሌሎች ጋር በመተባበር በመደመር አብረን ለመስራት ለመስራትና የእኛንም ደጋፊ ህዝብ አቅርበን ከሌሎቹም ጋር አብሮ ወደፊት የዘውዱ ሁናቴን በምን አይነት እንደሚቋቋም ወይንም እንደሚፈጠር ለመወያየትም እንዲመቻ አድርገን ነው የቀረብ ነው ማለት ነኝ። ስለዚህ ህዝብ ወደፊት በሚመርጠው ሁናቴ ለህዝብ ለመተው ነው። ግን እዛ ሆነን ዘውድ የሀገራችን ቅርስ፣ የባህላችን የልምዳችን ከቤተ ክርስቲያናችም ጋር የተያያዘ በተለይ አሁን ጠቅላይ ሚኒስትር አብይ እንዳሉት የቤተ ክርስቲያኗ አቋም ህዝባዊ አቋም ነው፣ ሀገራዊ አቋም ነው ብለው ያሉት ለዘውድም የሚሆን ነው። ዘውድም አገራዊ ነው። አገር በሞላ ካልመከረበት እና ካል ዘከረበት የሚቋቋም ነገር አይደለም። ስለዚህ በዛ አይነት መልክ ነው ያል ነው ይሄ ይሄ ለህዝብ የሚተው ነገር ነው። መልካም እንግዲህ ከሌሎች ወገኖች ጋርም እንዲሁ በመተባበር ነው እንሰራለን ያላችሁትና ከየትኞቹ ድርጅቶች ጋር ነው እስካሁን ድረስ? መቼም ንግግር እያደረግን ያለነው ከመአድ እና ከሰማያዊ ፓርቲ ጋር ነው። ይህ በዚህ እንዳለ በዋሽንግተን ዲሲ ተቋቁሞ የሚንቀሳቀሰው የሲዳማ ብሔራዊ ዲሞክራሲያዊ ንቅናቄ ጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለን ወደ ሀገር ተመልሰን ለሕዝባችን ድምጽ በመሆን ልናገለግል ተሰናድተናል ሲል ባወጣው መግለጫ አስታውቋል። ከሕዝባችንም በኩል ወደ ሀገር እንድንመለስና እንድንሰራ በተደረገልን ጥሪ መሰረት ነው ከውሳኔው የደረስ ነው ብለዋል የድርጅቱ ሊቀመንበር አቶ በቀለ ዋርየው ከዚህ ከዋሽንግተን ዋሽንግተን ዲሲ በስልክ አነጋግረ ናቸዋል። የትልቁ ዓላማችን በሰላማዊ መንገድ ኢትዮጵያ ካለችበት ከጨቋኝ ስርዓት ወደ ዲሞክራሲያዊ ስርዓት እንድትሸጋገር ከሚያደርጉ ድርጅቶች ጋር በሚያግባቡንና በሚያስማሙ ነገሮች ተስማምተን ለመስራት ባለፉት ሁለት አመት ኢትዮጵያ ሀገራዊ ንቅናቄ የሚባለውን አራት ድርጅቶች ሆነን ፈጥረን ለኢትዮጵያ ድራሽ ለመሆን ሰርተናል። ይህ የኢህአደግ ስርዓት ባለፉት ሀያ ሰባት አመት በተለያየ ጊዜ በተለያየ መልክና በተለያየ ሁኔታ ስቀርብ ነበር። ብዙን ጊዜ በጣም ወደ መሸነፍ በሚሄድበት ጊዜ የሚያመጣቸው ድርድሮች አሉ። ከሁሉም ምና አይደለም በሰላማዊ መንገድ ከምታገሉት ጠመንጃ ካነሱትም ጋር እደራደራለሁ ይላል እና ባለፉት አራት አመት እንግዲህ እንደምታወቀው በኢትዮጵያ ያለው የፖለቲካ ሁኔታ በመንግስት ላይ ከፍተኛ ተጽዕኖ ነው እየፈጠረ ነው የመጣው እና ያንን በተለያየ ጊዜ ተቃዋሚ ሀይሎችንም የለውጥ ሀይሎችንም እንደው ተቃዋሚ አይደለም ለውጥ ፈላጊ ሀይሎችን አሳትፎና አብሮ አስተባብሮ ወደ መቀየሩና ችግሩን መፍትሄ ለማምጣት የሄደበት ምክንያት አልነበረም። ራሱ ችግር ፈጥሮ ራሱ ብቻ ፈቺ ሆኖ የሚቀርብበት ሁኔታ ነው እያየን ነበረው። አዎ በዚህ ሁኔታ እያለን አሁን በቅርቡ እየተጀመረው ይሄ ለውጥ በተለይ በኢህደግ ውስጥ ራሱ ውስጥ ተፈጥሮ የቀጠለው የዛ አይነቱ ይሆናል የሚል ጥርጣሬዎች በሁላችንም ለውጥ ፈላጊዎች እና የኢትዮጵያ ህዝብም ላይ ነበር። ያንን ብዙ እያየን ቆየን። ነገር ግን ለውጡ በጣም እየጨመረ እየተሻሻለ ና እየተለወጠ የሄደበት ሁኔታ ነው ያየነው እና ያንን ለውጥ እንዳይቀለበስ ማድረጉ የእኛም እንደ ድርጅት ህዝባችንንም ደግሞ ባለቤት ሆኖ እንዲጠብቅ የማድረግ ትልቅ ኃላፊነት ስላለብን ነው። ይህንን አሁን አጋጣሚ ሲገኝ ማንኛውም ድርጅት ጠቅላይ ሚኒስትሩም ጥሪ እንዳደረጉ ሁሉም ምላሽ እንደሰጠው ነው። እኛም መሰጠ ነው መሄዱና ህዝቡም እንድመለሱ የሚል ብዙ ጥያቄዎችን በየመድረኩ እያነሳ ነበርና ና ያንን ህዝብ ውስጥ ሄዶ መስራት፣ አላማችንን ማስታወቅ፣ ዲሞክራሲያዊ ሽግግሩን ማገዝ እንዲሆን ነው በአቶ ብሩ ባሌ የተመራ የልኡካን ቡድን ሀዋሳ እንደገባና አቀባበል ተደርጎለት ከህዝቡ ጋር የመተዋወቅ ስራውን የጀመረ መሆኑን የድርጅቱ ሊቀመንበር አቶ በቀለ ዋሪዮ ገልጸውልናል። ታላቁ ለነፃነቱ ኢትዮጵያ ዲሞክራሲያዊ አንድነት ንቅናቄ የተባለው ድርጅት በበኩሉ ባለፉት አራት ወራት ያሉትን ለለውጥ እርምጃዎች ስንገመግም ቆይተን ቀድሞውንም ቢሆን ሁለገብ ትግል ስልት የመረጥ ነው ካሁን በፊት የነበረው ገዢው የኢህአዴግ ቡድን ለሰላማዊ ትግል የሚሆን ስላልነበረ ነው። በአሁኑ ወቅት ባለው ነባራዊ ሁኔታ ግን ለሰላማዊ ትግል የሚሆን ጅማሮ ስላለ ይህንኑ በይፋ የትግል ስልታችን ለማድረግ ወስነናል ሲል ባወጣ መግለጫ አስታውቋል። ወደ ኬንያ እንሻገራለን። ለቀጣዩ ዘገባ በየካቲት ወር በኢትዮጵያ መከላከያ የደረሰውን ግድያ የሸሹ በርካታ የኢትዮጵያ ስደተኞች ኬንያ ሶሎሎ ይገኛሉ። ከስደተኞቹ በርካቶቹ ወደ ቀያቸው የተመለሱ ሲሆን አሁንም ከሦስት ሺህ በላይ የሚሆኑት ደንበላ ፈቻና በሚባል ቦታ ሰፍረው ይገኛሉ። የአሜሪካ ድምፅ ያነጋገራቸው ስደተኞች ወደ ቤቶቻቸው መመለስ ቢፈልጉም የአካባቢው በሙሉ አለመመለሱን ነው የሚናገሩት። የሞያሌ ወረዳ ስደተኞች ለመመለስ ከኬንያ መንግስት ጋር ምክክር ላይ ነኝ ይላል። ገልሞ ዳዊት ከናይሮቢ ተጨማሪውን ይልኮልናል። በየካቲት ወር በሞያሌ የመከላከያ ሰራዊት ጥቃት ከብቶብናል በማለት ኬንያ የተሰደዱ ኢትዮጵያውያን ከ10 ሺህ በላይ ናቸው። በዚያም 12 ሰው መገደሉ ይታወሳል። ከእነዚህ ከተሰደዱት መካከል 7000 የሚሆኑት የተመለሱ ሲሆን ሌሎች ግን አሁንም ሶሎሎ ደንብ ላፈቻና በተባለ የኬንያ መጠለያ ይገኛሉ። ወደ ሞያ ኢትዮጵያ ቤታቸው የተመለሱት በጊዜያዊ መጠለያው በቂ ጥበቃና ሰብአዊ እርዳታ ባለማግኘታቸው መሆኑን ለአሜሪካ ድምፅ ተናግረዋል። የተመለሱት በፊት በመንግስት የጥጥት ኃይሎች ይደርስባቸው የነበረው ጥቃት መቀነሱን ይናገራሉ። ሆኖም በኢትዮጵያ ሶማሌ ክልል አሁንም የጸጥታ ችግር መኖሩ እንደሚያሰጋቸው ነው የምናገሩት። በሶሎሎ ደንበላፈቻና ላሉ ስደተኞች ኑሮ አስቸጋሪ መሆኑን ስደተኞች ይናገራሉ። የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር የሚያደርግላቸው ሰብአዊ እርዳታ በቂ አይደለም ይላሉ። አቶ ኮሬ በካምፑ ለአምስት ወር የኖሩ ኢትዮጵያዊ ስደተኛ ናቸው። አዎ ምንም አላሻሻሉልንም። ማሽላ ነው እየሰጡን ያሉት። ያም ቢሆን በቂ አይደለም። ብዙ ሰው ማሽላ ተመግቦ የሚያውቅ ስላልሆነ ለበሽታ ተዳርጎ ነበር፣ በተለይ ህጻናት። አሁን ግን እግዚአብሔር ይመስገን። ወይዘሮ ደርሚ ከስድስት ልጆቻቸው ጋር ነው ከሞያሌ ኢትዮጵያ ቱቃ ቀበሌ ማህበር ሶሎሎ ሸሽቶ የሚገኙት። እኔ ያው ማገዶ ለቅሜ ሸጬ ነው የሚያስፈልገኝን የምገዛው እንጂ የሚደረግልን ነገር የለም። ያው ብዙዎቻችን እሱን ለቅመን በመቶ ሺልንግ ሽጠን እሱም ቢሆን ስኳር ወተትና ሻይ ቅጠል አይገዛለንም። ልጆቻችን የሚጠጣ ወተት የላቸውም። እኛም ገላችንን እንኳን የምንታጠብበት ሳሙና የለንም። ሕፃናት ሰውነታቸውን ብታይ የሚያሳዝን ነው። በቃ ችግር ውስጥ ነው ያለ ነው። አቶ ኮሬን እንዲሁም ወይዘሮ ደርሚን ለምን ወደ ኢትዮጵያ እንዳልተመለሱ ጠይቄያቸው የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ወደ ቀያቸው የሚመለሱበትን ሁኔታ ቢያመቻቹላቸው እንደሚመለሱ ነው የተናገሩት። ወይዘሮ ደርሚ ሲናገሩ አሁን አዝመራ ቢያመልጠንም ወደ ቀድሞ ቤታችን ተመልሰን መራብ ይሻለናል እንጂ ልጆቼን በጊዜያዊ መጠለያ ካምፑ ለችግር ማጋለጥ አልፈልግም ብለዋል። አቶ ባገጃ ሞርጌ የሞያሌ ወረዳ አስተዳዳሪ ናቸው። መንግስት ስደተኞች ወደ ቤታቸው እንዲመለሱ ያወጣው እቅድ ካለ ብዬ ጠይቄያቸዋለሁ። ያው በኬንያ መንግስት በኩል ነው የምናገናኛቸው። የኬንያ መንግስት አንዴ ከስደተኞቹ ጋር እንድንገናኝ አድርጎ ነበር። እነርሱም ስደተኞችን አማክረው እንደሚመልሱልን ቃል ገብተውልን በቃላቸው መሠረት ብዙዎቹን መልሰዋቸዋል ነገር ግን በዚያ የቀሩትን ሰዎች እንዲመልሱልን እየጠየቅን ነው ምንም ለመመለስ የሚያስፈራቸው ነገር የለም ምናልባት የጸጥታ መደፍረስ በሚታይባቸው ቀበሌዎች ካልሆነ በስተቀር እርሱም ቢሆን የሚያስፈራቸው ነገር የለም ግጭት በተከሰተባቸው ቀበሌዎች ይኖሩ የነበሩ መንግስት ቦታ አዘጋጅቶ እየረዳቸው ስለሆነ በዚያ በጊዜያዊነት ተቀምጠው ድጋፍ ማግኘት ይችላሉ። የትም ሄደው ደግሞ መኖር ይችላሉ እንደ ማንኛውም ዜጋ። በሞያሌ አሁንም የጸጥታ ሁኔታ አለመሻሻሉን በሰሎሎ የሚኖሩ ስደተኞች ይናገራሉ። ለስደተኞቹ የተባበሩት መንግስታት የዓለም ምግብ ፕሮግራም ደብሊው ኤፍፒ የእህል እርዳታ እያቀረበ ሲሆን የድርጅቱ ኬንያ ቅርንጫፍ ምክትል ቃል አቀባይ ፒተር ስማርዲን ድርጅታቸው በደንበላ ፍቻና 3700 ስደተኞችን እየረዳ መሆኑን ለአሜሪካ ድምፅ አረጋግጠዋል። ለአሜሪካ ድምፅ ገልሞ ዳዊት ናይሮቢ በሀገሪቱ እየታየ ያለው የእጩዎች ጥቆማና ምርጫ በነፃነት እንዲካሄድ እያስቻለ መሆኑን የበጎ ሰው ሽልማት አስታውቋል። ዘንድሮ ለተከታታይ ስድስተኛ ዓመት የሚካሄደው የበጎ ሰው ሽልማት በዘጠኝ ዘርፎች የተጠቆሙ የመጨረሻ እጩዎችን ዛሬ ይፋ አድርጓል። እስክንድር ፍሬው ዝርዝራለው ለተከታታይ ስድስተኛ ዓመት የሽልማት ስነ ስርዓት ሲያካሂድ በቅርብ ጊዜ ታሪክ የመጀመሪያው ስብስብ ነው የበጎ ሰው ሽልማት። እናም ራሳቸውም በበጎ ፈቃደኝነት የተሰባሰቡት ዲያቆን ዳንኤል ክብረትና ሌሎች ሀገር ወዳድ ዜጎች በተለያዩ ዘርፎች በጎ ያሏቸውን ኢትዮጵያውያን ለስድስተኛ ጊዜ ሊሸልሙ ተዘጋጅተዋል። አሸናፊዎቹ ነሐሴ 27 ቀን 2010 ይፋ የሚደረጉ ሲሆን በዘጠኝ ዘርፎች ለመጨረሻ ዙር ያለፉ 27 ሰዎች ግን ዛሬ ታውቀዋል። በእያንዳንዱ ዘርፍ ሶስት ሶስት እጩዎች ማለት ነው። ዘርፎቹ መምህርነት፣ ለኢትዮጵያ በጎ የሰሩ የውጭ ሀገር ዜጎች፣ መንግስታዊ የስራ ኃላፊነትን በብቃት መወጣት፣ በጎ አድራጎት፣ ቅርስና ባህል፣ ሳይንስ፣ ንግድና ስራ ፈጠራ፣ ሚዲያና ጋዜጠኝነት እንደዚሁም ኪነ ጥበብ ናቸው። አስተባባሪዎቹ እንደሚሉት ሊሸለሙ ይገባቸዋል የሚሏቸውን ዜጎች የሚጠቁሙ ሰዎች ቁጥር ጨምሯል። ለዚህ ዋነኛው ምክንያት በአገሪቱ እየታየ ያለው ለውጥ መሆኑን የገለጸው የበጎ ሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ዜጎች በነጻነት እየተሳተፉ መሆኑን አብራርተዋል። በተለይ ሚዲያዎቹ በፊት እንዲህ አይነት ስራዎችን ስንሰጣቸው ብዙ ጊዜ ከፖለቲካ ወሳኔ ጋር ነው የሚወስኑ ማናቸው ለማናቸው፣ የጀርባቸው፣ የፊታቸው፣ ግንባራቸው የሚል ጥናት አላቸው እና ተቋሚዎቹና አዘጋጆቹ ነው አዘጋጆቹ ማን ናቸው ይላሉ። አሁን ግን በነጻነት ስለዚህ ጉዳይ ለማውራትም፣ ለመነጋገርም፣ ሀሳብ ለመስጠትም በየክልሉ ያሉ ሚዲያዎችን በጣም ነጻነት ተሰምቷቸዋል እና ሰውም ደግሞ ገሌም ብሎ ለመጠቆም አይፈራም አሁን በፊት ይፈራል ገሌም ብሎ ለመጠቆም አይ ነገር አይሆንም ብሎ የመፍራት ነገር ነበረ እና አሁን ግን በነጻነት የመሰለው አይ ገሌ የፖለቲካ ተቃዋሚ ነው ገሌ ደጋፊ ነው ገሌም በጠቆመው ይሄዳል አይሄድም የሚል ነገር ሳይኖረው እንደ ልቡ ይጠቁማል ይሄ ነው ልዩ ያደረገው ይሄ ጥቆማው ወይም ተጠቋሚዎቹ ላይ ተንጸባርቋል ወይ አሁን አንዳንድ ሰዎች አሁን ካለው ለውጥ አንጻር የተሻለ ሁኔታ አንጻር ምናልባት ከዚህ በፊት የማይታሰቡ አይነት ሰዎች ተጠቁመው ማየት ማስበው ሊሆን ይችላል፣ ገምተው ሊሆን ይችላል። ያ ለምን አልተንጸባረቀም? ልክ ነው። በተለይ ዋናው የለውጡ ሂደት እኛ ጥቆማ ከጀመርን በኋላ ነው የመጣው። ሆነ ለምሳሌ በመንግስትና በጣም አይነተኛ በሚባሉ ተቋሞች መሀል የነበረው ነገር አንዳንዶቹን ከሽብር መዝገብ የማውጣቱ፣ አንዳንዶቹን ከስር የመልቀቁ ወደ መጨረሻ ነው የመጣው። ይሄ ሽልማት ደግሞ እንደምታውቀው ሂደት ነው። መሀል ላይ ሰብረህ እንደገና ልትጀምረው የምትችለው ነገር ና ላት የዘንድሮውን የበለጠ የሚቀጥለው አመት ነው ተጽዕኖን በደንብ የምናየው። መንግስታዊ ስራ ኃላፊነትን በብቃት በመወጣት የሚል ዘርፍ አለ። ለምሳሌ እዛ ላይ አንዳንዶች ቀደም ሲልም ተነስተዋል። በጋዜጣዊ መግለጫውም ላይ አሁን ያሉ አዳዲስ የለውጥ ፊቶችን ይጠብቃሉ። ምናልባትም ልትቆማ ውስጥ ከክቡር ጠቅላይ ሚኒስትሩ ጀምሮ እስከታች ድረስ ያንስ ባህል። አሁን እነዚህ ሰዎች እኛም ጋር ክርክር ነበር። እነዚህ ሰዎች በመንግስታዊ ኃላፊነትን በመወጣት ዘርፍ ብቻ ነው መሪነታቸው፣ በዛ ደረጃ ነው። ከአንድ ሚኒስትር ጋር ዘርፈ ብዙ አይደለም የሚል ክርክሮች አሉ በእኛም ውስጥ። በዛ ምክንያት የለም ይሄኛው ከእነሱ አንጻር የሚጠብ ከረጢት ነው በሚል ያወጣናቸው ውጪዎች አሉ። ቅድም ያልኩ ነው። ለእኛ በጎም እንትን አምጥቷል፣ ተፈታታኝም ነገር አምጥቷል። በቀጣይ የምንሰራቸው ስራዎች ናቸው። ይህንን የህግ ማሻሻያ፣ የአሰራር ማሻሻያ የሚጠይቁ ጉዳዮች አሉ። በአንድ ደግሞ ሁሌ ግን በሰራ ቁጥር እያሻሻል ከምትሄደው ከሆነ ቋሚ ነገር አይኖርም። በዛ ምክንያት ያመጡት ነገሮች አሉ። እንግዲህ መጨረሻዊ ሽልማቱ ላይ የምናያቸው ሌሎች ነገሮች ሊኖሩ ይችላሉ። አሁን በዚህ ያልገለጽ ናቸው አሁን አንተም እንደምታውቀው አዲስ አበባ ከዚህ በፊት ምናልባትም እዚህ የማትጠብቃቸው ሰዎች የሚታዩባት ከተማ ሆናለች። ከፖለቲካ አመለካከታቸው አንጻር በተለያዩ ምክንያቶች ወደ ሀገር መምጣት የማይችሉ ሰዎች ለምሳሌ አሁን እናንተ የተነጋገርንበት ባለንበት ሰዓት እንኳን አትሌት ፈይሳ ሊሌሳ ወደ ሀገሩ ሊመጣ ወስኗል። ጥሪም ተደርጎለታል። እንዲህ አይነት ሁኔታዎች ለእናንተ ስራ ምን አጋጣሚዎች ፈጥረዋል? ምን ይታያል? ወደፊትስ? በተለይ የሚቀጥለው አመት ስራችን ላይ አዎንታዊ ተጽዕኖ ይኖራቸዋል ብዬ አስባለሁ ሰው ነው አንዳንዴ እኮ ልትጠቁም ታስብና ለምሳሌ በሽብር የተመዘገበ ሰው ብጠቁመውም የሀገሪቱ ህግ አይፈቅድም ብለ ትተዋለ ከመጀመሪያው በስራህም ላይ ደግሞ የሀገሪቱን ህግ አክብረ መስራት ስላለበ አንተም ቢጠቁምም አታስገባውም ህግ አክብረ ነው የምትሄደው ስለዚህ እነዚህ ነገሮች በቀጣዩ ዓመት በተለይ የእኛ ቅድም እንዳለ የካቴት ስለጀመረን አንዳንዶቹ ከለውጡ ዘግተው ነው የመጡት በዚህ ሀምሌ በነሐሴ ግን በሰኔ የመጡ ለውጦች እዛ ውስጥ ልታካታቸው የምትችልበት እድል አይኖርም የሚቀጥለው ዓመት ግን ይሄ ተጽዕኖ ይኖረዋል በእኛም ላይ የተወሰነ ተጽዕኖ ተቋሙ ሊኖረው እንደሚችል የሽልማቱ ቀን የምናየው ይሆናል። ተቋማዊ መልክ ከመያዝ አንጻር እንግዲህ አሁን የበጎ ሰው ሽልማት እየተሰጠ ያለው በበጎ ፈቃድ በተሰባሰባችሁ እና ኮሚቴ በመሰረታችሁ ሰዎች አማካኝነት ነው። አንተን ጀምሮ ተቋማዊ መልክ እንዲይዝ እናደርጋለን የሚል ከመጀመሪያው ቀን ጀምሮ ከዛሬ ስድስት ዓመት ጀምሮ ስትገልጹት የቆየ ጉዳይ ነው። ምን ላይ ደረሰ? እሱን አብራራልኝ። አሁን እንግዲህ መጀመሪያ የሞከረው በበጎ አድራጎትና ማህበራት ኤጀንሲ በኩል ሄደን የምንችለውን ድረስ ሂደን አልተቻለ። እንደውም በዛ ህግ መጨረሻ ኤጀንሲው ዳይሬክተር ይወስናል የሚል ህግ ስላለ ይወሰንልን ሁሉ ብለን ሄደን አልተቻለ። መጨረሻ ሁለተኛ አማራጭ ሌሎቹ የሽልማት ድርጅቶች እንደሚያደርጉ በንግድ መመዝገብ ነው። እሱ ደግሞ ሊናችል አልፈቀደም። ግን አማራጭ ስታጣ የወደዱትን ሲያጡ የጠሉትን ይመርጡ በሚለው ሀገራችን ቢል ወደዛ ልንሄድ ነበረ። መጨረሻ ላይ እየሄድን እንዳልኩ አምሌ አካባቢና ሰኔ አካባቢ ደግሞ ለውጡ የጋመ ሲመጣ ራሱ ድርጅቱንም ድርጅ ህዝብን አሰራር ደግሞ የሚለውጥ ነገር መጣ። ስለዚህ ከበላይ አመራሮች ጋር ስንነጋገር ትንሽ ቀን ምትታገሱ ራሱ የበጎ አድራጎት ማህበራት ህጉም ይቀይራል አሰራራችንም ስለሚቀየር እንደናንተ አይነቱ ሁለትና ከዚያም በኋላ ከህይወት ታሪካቸው ጋር እንመለከታለን። አሸናፊዎቹ ይፋ በሚደረጉበት ቀን ከወቅታዊው የኢትዮጵያ ሁኔታ ጋር በተያያዘ ልዩ ተሸላሚ ሊኖሩ እንደሚችሉ የገመቱም አልጠፉም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለምሽቱ ወደ ተቀናበረ የመጨረሻ ዝግጅት እናልፋለን። ባለፈ የራዲዮ መጽሔት የተጀመረ ውይይት ነው። በአስራ ስድስተኛው የዩናይትድ ስቴትስ ፕሬዚዳንት አብርሃም ሊንከን ለየት ባለው የአስተዳደር ዘመንና የአስተዳደር ጥበባቸው ዙሪያ ትኩረት ያደረገውን መጽሐፍ መነሻ ያደረጋል። ውይይቱ ይህን መጽሐፍ መሠረት አድርገው በተለይ ለኢትዮጵያ የዛሬ ይዞታ በሚጠቅም መልኩ አሰናድተው ያደረሰውን አቶ ይልማ አዳሙን ያዋየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱ ሁለተኛውን ክፍል ይዞ ነው የቀረበው። በእሁዱ ፕሮግራም እልባት ካደረገበት ጭብጥ ይነሳል። አቶ ይልማ፣ እንዲህ ያለው ውጥረት ውስጥ አሁን የምንነጋገርበትን የመሰለ ከጊዜያዊ ሁኔታ አለፍ ብሎ የሚታዩ በተለይ በዚህ መጽሐፍ በጥልቀት የተመለከቷቸው ከባላንጣ ጋር ተቀናቃኝ ተደርጎ ከሚታሰብ ወገን ጋር አብሮ መስራት፣ የሚበልጥ አላማን መያዝ፣ በብልሃትም በጥበብም የተነሱት በጣም የሚማርኩ አድማጮቻችን ቀደም ባለው ትርካ ውስጥ ተከታትለውታል። ይህን የመሰለው ሀሳብ ፋታም የሚጠይቅ ይመስላል። ይልቁንም ዛሬ ያለበት ሁኔታ የዜናውን ሁኔታ ተከትለን ብንመለከት ውጥረቱ ያየለና ለሌሎች ነገር ትንፋሽ የከለከለ በሚመስልበት ተቀናቃኝን ወደ ራስ ማቅረብ በዚህ ጊዜም አስፈላጊነቱን መገመት ይቻላል። ይቻላል ወይ ግን በተግባር ብለው ያስባሉ። የአደጋ ጉዳይ ሌሎች ሁኔታዎችን የሚቀይሩ ስጋት የሚፈጥሩ ሁኔታዎችም ከግምት ይገባሉና፣ ልክ ነው። ትዕግስት ብለናል። ትዕግስት ስላለን ችግሮችን አንፈታም። ከእኛ ፍላጎት ውጭ ከእኛ አቅሞች የሚከናወኑ ነገሮች በዙሪያችን ሁልጊዜ ይኖራሉ። እና አንዱ የመሪ ብቃት የሚታየው ሰላምን መደራደርን እያሻ ነገር ግን ሀገር በረጅሙ ጊዜ አደጋ ውስጥ የሚጥል ሁኔታ እንዳይፈጠር ጦር ቢጀመር ጦር ቢነሳ፣ ሁከት በሰፊው ቢስፋፋ ለዚያ የሚያስፈልገውን የጦር ዝግጅት፣ የመከላከያ ዝግጅት፣ የደህንነት ዝግጅት ጎን ለጎን ማካሄድ አለበት። ሰላምን ስለፈለግክ ብቻ ሰላም ነው መንገዴ ብለህ መሄድ አትችልም። ምክንያቱም ሰላምና ብጥብጥ ሁል ጊዜ በፊትና በጀርባ ያሉ አይነት ነገሮች ናቸው እና ከዚህ አንጻር ስናየው ዝግጅት አስፈላጊ ባላይ እርስዎ ባሉት መሰረት ካለ እንዴ፣ ለምንድን ነው እርስዎ ባሉት መሰረት የምትለይ እና የኔን ሀሳብ የምትደግፈው አንተን እኮ ይዚ የቀጠርኩህ ነው ያመጣሁህ፣ ሌላ ሀሳብ እንድትሰጠኝ የኔን ሀሳብ ቻል እንድታደርግ ነው ይላቸው ነበር። በዚህ አይነት የአሰራር መዋቅር ውስጥ የሚስማሙ ሰዎችን ሳይሆን የማይስማሙ ሰዎችንም አካተህ ከባላንጣዎችም ውስጥ ቢሆን በአጠቃላይ አቋማቸው ላይ ጽኑ የሆኑ በሀገር ደህንነት ላይ በሀገር አንድነት ላይ የጠነከሩ እስከሆኑ ድረስ ሌሎች የማይስማሙበት ጉዳይ እስካለ ድረስ እነሱን ውስጥ አስገብተህ መስራትን ልክ እንደ ሀይል መቁጠር ያስፈልጋል። እጅግ በጣም በጣም ወሳኝ ነው። እሱ በማግለል የሚገኝ ነገር የለም። በማቅረብና በመነጋገር ነው። ምናልባትም በደምሳሳው ባህልን፣ ልማድን በሙሉ ጠቅሎ ማቅረብ ቢያስቸግርም ብዙ የተለመደ አይደለም የምናውቀው ባላንጣዎች የሚፈላለጉበትን የአመራር ወይም ያስተዳደር ባህል ነው የታዘብነውና በቀደሙት ስርዓቶች ውስጥ መለስ ብለን ብንመለከት ይህን እንግዳ ባህል ምናልባትም አዲሱ ጠቅላይ ሚኒስትር በሳቸው ቋንቋ መደመር የሚሉት ብዙዎችን ማዋሃድ መቻቻልና ፍቅርን ማስቀደም የሚሰብኩት እንደመሆኑ አዛምደን ልናየው ምድል ይሰጣል። ይሁን እንጂ የተለመደ አሰራር እንዳለ መሆኑ የአንድ መሪ ብቻ ሳይሆን ስር የሰደደውንም ባህል መታገል መጋፋት የሚጠይቅ እንደመሆኑ ተግባራዊነቱን ተጨባጭነቱን እንዴት ያዩታል? አቶ ይልማ ተመራጭነቱን ጥያቄ ውስጥ እናስገባ። ትክክል ነው። አሁን እንዳስቀመጥከው በአንተ ፍላጎት ብቻ አይደለም፣ አንተ በምታየው መነጽር ብቻ አይደለም ዓለም የምትሄደው እየተቻለህን ታደርጋለህ። ያለማሰለስ ያለማቋረጥ እነዚህን ሰዎች ከኒህ የሚያርቃቸው ወይም ደግሞ በተለየ አቋም ላይ አጽንቶ የሚያቆያቸው ምንድን ነው? ስጋታቸው ምንድን ነው? ጭንቀታቸው ምንድን ነው? እነዚህን ስጋቶች በግልጽ መቅረጽ እና ማወቅ ከቻልን ደግሞ መፍትሄው ምን መሆን አለበት፣ ይህን ስጋታቸውን እንዴት ነው የምንቀይረው ወይም የምናጠፋው የሚለውን መውሰድና በዛ ላይ ቁርጠኛ እርምጃ መውሰድ ማለት። ለምሳሌ የአሜሪካን ሁኔታ ያየን እንደሆነ እንደዛ ነው የሆነው። ከመገንጠል በስተቀር ስቴቶቹ ልዩ ልዩ ስቴቶች፣ የደቡብ ስቴቶች የሚያቀርቧቸውን ብሶቶች ለመፍታት ወኔ የነበረው አብርሃም ሊንከን እና የሱ ቡድን የማይነካው አንድነት ብቻ ነበር። እና ስፔሻል ትሪትመንት ወይም ደግሞ የተለየ አመለካከት ሊኖረ ይገባል። የኔ ገበሬዎች እንደዚህ ናቸው፣ የኔ ኢንዱስትሪ እንደዚህ ነው፣ የኔ እርሻ እንደዚህ ነው የሚለው ይብን። በአጠቃላይ ባርነት መጥፋት እንዳለበት ባርነትን የምንቀበለው ነገር እንዳልሆነ እያወቅም የባሪያ ማስወገድ እርምጃውን እነዚህን የደቡብ ስቴቶች የደቡብ ክልሎቹን ቀስ በቀስ ደረጃ በደረጃ ከዛ እንዲወጡ ፈቅዶላቸዋል። በመንግስቱ ላይ ባርነት ክልክል ነው ቢልም እንኳን አፈጻጸሚያን ፈቅዶላቸዋል። ለምን? የሚያስጨንቃቸው ነገር ነበር። የኑሮ ስርዓታቸውን በአንድ ጊዜ የሚያጠፋው ወይም ደግሞ አደጋ ላይ የሚጥል ነበር። ኢኮኖሚያቸውን የሚጎዳው ነገር ነበር። ስለዚህ ባይ ኤክሴፕሽንም አንዳንድ ነገር ይደረጋል እና እነዚህን ነገሮች የማድረግ ስልትም መኖር አለበት። በግትርነት አይደለም። በተለይ ደግሞ የሚቃወሙህንና ስጋት ያለባቸውን አካባቢዎች በተለየ ሁኔታ አኮመደ የማድረግ ለተወሰነ ጊዜ አቶ ይልማ በዚህ የባላንጣዎች ቡድን በተሰኘው መጽሐፍ መነሻነት በዝርዝር ጨምቀው እንዲስማማ አድርገው ባቀረቡትና ለእኛም ለአድማጮቻችን ባጋራ ነው ጽሁፍ ላይ ከሚዘረዝሯቸው ታላላቅ ምሳሌዎች የሊንከንን የራሳቸውን ጠባዮች፣ የሊንከንን ታላቅ መሪነት፣ የባላንጣዎችን ቡድን ደግሞ አሸናፊነት ቻምፒዮን ይሉታል ቡድን እንዲሆኑ የረዱ ባህሪዎች ሲሉ ይተነትናሉ። ያን የመሰለ ጠባይ ይልቁንም ደግሞ ከዚህ ቀደም በአመራር መስክ ያልተሰማራ ሰው ሲያሳይ የራእይ ጥራት፣ የሀሳብ ልዩነትን መቀበል ማለፊያ ነው ብሎ መውሰድ፣ ድልን የራስ ብቻ ለማድረግ ስህተትን መካፈል፣ ኃላፊነት መውሰድ በዝርዝር ያነሷቸዋል። ልምድ ለሌለው መሪ እንዴት ነው ይህ የሆነው የሚለውን ጥያቄ አሁንም ማንሳቱ አይቀርምና በብዙዎችም ዘንድ አይሳካላቸውም የሚል ስሜት አሳድረው የነበሩ መሪ ነበሩና፣ ትክክል በነገራችን ላይ አብርሃም ሊንከን የአሜሪካ ፕሬዚደንት ሲሆን ይሄ ነው የሚባል ልምድ አልነበረው። ራሱን ያስተማረ ሰው ነው። ትምህርት ቤትም አልገባም። በአጠቃላይ ተደምሮ ትምህርት ቤት ክፍል ውስጥ የተማረበት ከአስራ ሁለት ወር አይበልጥም እና ግን አንባቢ ነበር። ከጎረቤት ከሌላ ስቴት እየዞረ መጽሐፍ እየቃረመ አንብቦ እራሱን ያስተማረ ሰው እና እዚህም ላይ አንድ ተወራራሽነት አያለሁ ከምሰማው እና ከማነበው ዶክተር አብይ በጣም አንባቢ ናቸው። የስነ ጽሁፍና የኪነት ወዳጅ ናቸው እና የበለጠ ዝግጅት አላቸው ብዬ አምናለሁ። ዘመኑንም የመቶ አምሳ አመት ልዩነት አለ። አሁን ራሳቸውን ኢንፎርም የማድረግ የሌሎችን ልምዶችም የመቀሰም እና የማገናዘብ እድላቸው ለዶክተር አብይ እየተሻለ ነው ከአብርሃም ሊንከን። ስለዚህ በዛ ላይ እኔ ስጋት የለኝ። ስብእናቸውም ጥሩ ነው። ፍቅር ነው፣ መታረቅ ነው፣ አንድነት ነው። በማንም ላይ የጥላቻና የበቀል ስሜት ሳይኖረን በጽኑ ፍቅር ተሳስረን የጀመርነውን የሀገር ግንባታ እንቀጥላለን። ከፍጹም ይቅር መባባል ተነስተን የሀገራችንን ቁስል እናከማለን አለ አብርሃም ሊንከን በጌትስበርግ አድሬሱ ላይ ምንግግራቸው ቃላቶች በተደጋጋሚ ከዶክተር አብይ ንግግር ላይ አያቸዋለሁ በተደጋጋሚ እና በጥሩ አጀማመርና በጥሩ እርምጃ ላይ ናቸው የምወስዱ በዚህ ምክንያት ነው። አቶ ይልማ አዳሙ ከሎስ አንጀለስ ከተማ። የዚህ ውይይት መቋጫ የሌላ ውይይት መጀመሪያ ይመስለኛል። በባላንጣነት የሚተያዩ ግራና ቀኝ የሚሰለፉ ወገኖችን ጋብዘን የዚህ መጽሐፍን መንፈስ የእርስዎም ጽሁፍ በግልጽ የተመለከታቸውን ጉዳዮች ግራና ቀኝ በተቀናቃኝነት የሚታዩት ወገኖች በሚኖሩበት ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ለጽሁፎም ለውይይቱም አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ ስለተሰጠኝ ዕድል። እንግዳችንን እናመሰግናለን። ደህና ደሩ።